ናፍታ እንደ ጎርጎሮሳዊ አቆጣጠር በታኅሳስ 1992 ስምምነት ተደርጎበት በጥር 1994 ተግባራዊ መደረግ የጀመረ እና በሦስቱ ሀገራት ዩናይትድ ስቴትስ፣ ካናዳ እና ሜክሲኮ መካከል የሚደረግን የገቢና ወጪ ንግድን ከግብር ነጻ የሚያደርግ ስምምነት ነው። ስምምነቱ በሀገራቱ መካከል የንግድ ትስስርን ለማጠናከር ይረዳል ቢባልም ፕሬዚዳንት ትራምፕ ከምርጫ ቀስቀሳቸው ወቅት ጀምሮ ሀገራቸውን ከስምምነቱ ለማውጣት እንደሚፈልጉ ደጋግመው ሲገልጹ ቆይተዋል። ትራምፕ ስምምነቱን መጥፎና አሜሪካንን ያለ አምራች ኢንዱስትሪ ባዶ ያስቀረ ሲሉ ደጋግመው ሲነቅፉት ተሰምቷል። የናፍታ ስምምነት ተግባራዊ መሆን ከጀመረ ወዲህ ዩናይትድ ስቴትስ በከፍተኛ ሁኔታ የአምራች ኢንዱስትሪዎች ሽሽት እንዳጋጠማት ሲገለጽ፣ ብዙዎቹም እነዚህ አምራቾች መዳረሻቸውን ሜክሲኮ ሲያደርጉ ታይቷል። ትናንት በዩናይትድ ስቴትስ ድርድሩ ዳግም ሲጀመር፣ የአሜሪካ ተደራዳሪ ሮበርት ላይትዜር ናፍታ በብዙ መልኩ ውድቀት እንደገጠመውና ብዙ አሜሪካውያንም በስምምነቱ ላይ ለውጥ እንደሚፈልጉ ተናግረዋል። ናፍታ ተግባራዊ መደረግ ከጀምሮ ወዲህ ሜክሲኮ ወደ አሜሪካ የምትልከው የእርሻ ምርት በሶስት እጥፍ አድጓል። የአሜሪካ የመኪና አምራቾች በሜክሲኮ በመቶ ሺዎች ለሚቆጠሩ ሜክሲካውያን የስራ ዕድል ቢፈጥሩም ሜክሲኮ በምግብ ምርቶች ማሻቀብ በተደጋጋሚ ተጎጂ እንደምትሆን መረጃዎች ያሳያሉ። የምጣኔ ሀብት ባለሙያ ዶክተር አክሎግ ቢራራ እንደነገሩኝ በስምምነቱ ተግባራዊነት ዩናይትድ ስቴትስ ተጎጂ ሆና ቆይታለች። ትራምፕ ከመመረጡ በፊት ከውጭ ሀገር መንግስታት ጋር የተደረጉ ስምምነቶች በሙሉ ጎድተውናል የሚል ነው። በተለይ ትኩረት ያደረገበት ናፍታ ላይ ነው እና ተጎዳን የሚልባቸው ብዙ ምክንያቶች አሉ። ለምሳሌ በስራ በኩል ብዙ ስራዎችን ያጠናል፣ የአሜሪካ ሰራተኞች ተጎድተዋል የሚል ነው። እንግዲህ ምን ያክል ሰራተኞች እድል እንዳላቀማቸው ስታቲስቲኩ በጣም ይለያያል። ሚዛኑ ለሜክሲኮ ያደላል የሚል እንትን አለ። ሀቅ ነው። ምክንያቱም ሜክሲኮ ገና ታዳጊ የሆነች ሀገር ናት። ይህ ሀገር ደግሞ ብዙ ይሸምታል። ከውጭ ሀገር የሚሸምተው በጣም ነው። ሸማቹ ብዙ ስለሆነ ሸማች ሀገር ብዙ ጊዜ በንግድ በኩል ቻይና እንደሆነው ቻይና ከአሜሪካ ጋር ያላት የንግድ ሚዛን ለቻይና የሚያደርግ የሚያጣይቅ አይመስለኝም። የኢኮኖሚ ፖሊሲ ኢንስቲትዩት የተባለ ተቋም ባወጣው ሪፖርት እንደ ጎርጎሮሳዊ ሁለት ሺ አስራ ሶስት ብቻ አምራቾች ፋብሪካቸውን ከቴክሳስ፣ ካሊፎርኒያ እና ሚችጋን ግዛቶች ወደ ሜክሲኮ በማዛወራቸው 700 ሺህ ያህል ስራዎች ሊጠፉ ችለዋል። ሆኖም ታዛቢዎች የዩናይትድ ስቴትስ አምራች ኢንዱስትሪ መቀዛቀዝ የጀመረው ከናፍታ በፊትም እንደሆነ ነው የሚያስረዱት። የዘመናዊ ቴክኖሎጂ መስፋፋት አምራቾች በአነስተኛ ሰራተኞች ብቻ ስራቸውን እንዲያከናውኑ እድል ፈጥሮላቸዋል ነው የሚሉት። ከናፍታ ስምምነት ወዲህ በካናዳ የሚከናወኑ የዩናይትድ ስቴትስ እና የሜክሲኮ የኢንቨስትመንት ስራዎች በሶስት እጥፍ ቢያድጉም የአምራች ኢንዱስትሪው ባለበት አቋም መዝለቅ ችሏል። ዶክተር አክሎግ ስምምነቱ መከለሱ ችግር ባይኖረውም ትራምፕ የሚከተሉት ዩናይትድ ስቴትስን ብቻ ተጠቃሚ የማድረግ የፖሊሲ ፍላጎትና አዝማሚያ ለቀጠናው ጎጂ መሆኑን ጨምረው ይገልጻሉ። እንዳሁኑ ያ በጣም የሚያስፈራ ሁኔታ ተፈጥሮ አይቼ አላውቅም። ምክንያቱም ከሌሎች ሀገሮች ጋር ጋራ ጥቅም ይኖረናል። ዓለም የተሳሰ የበለጠ ሁኑ የዓለምን ኢኮኖሚ በበላይነት የያዙት እኮ አሜሪካ ናቸው። ሀገሮች ጋራ ኦባማ ያደረጉት ድርድር ያንን በጽሞና በማየት ፈንታ አልቀበልም ነው ያሉት ትራምፕ። ይህንኛውንም ጎረቤት ሀገሮች ከሆኑ ከካናዳ ጋር ለመለያየት አይቻልም። ከሜክሲኮ ጋራ ለመለያየት አይቻልም። ህዝቡ የተቆላለፈ ግንኙነት አለው። በጂኦግራፊ የተያያዘ ነው። በተፈጥሮ ሀብት የተያያዘ ነው። ስለዚህ ሊወገድ የማይችል ነገር ነው። የሚያዋጣ የሚመስለኝ የሚያስተማምን፣ ሌላው ጋራ ከአለም ህዝብ ጋራ አብሮ በጥቅም ተያይዞ በሰላም እና በእርጋታ ሁሉም ተጠቃሚ የሚሆንበትን አለም መፍጠር ነው አስፈላጊ የሚሆነው። እኔ አሁን የተያዘው እንትን የሚያዋጣ አይመስለኝም። በአጠቃላይ ለዶቼ ቬሌ ሬዲዮ ለተጠናከረው ዘገባ አክመል ንጋሽ ቶሮንቶ።